This was an amazing evening. This was a great evening. But I think we're gonna have a great victory. And I think more importantly than anything else ወደፊትም ታላቅ ድል የምንጎናጸፍ ይመስለኛል። ከሁሉም በበለጠ ደግሞ የማስበው እንደገና ማሸነፍ እንደምንጀምር ነው። ሀገሪቱ ዳግመኛ ማሸነፍ ትጀምራለች። እንዳሻቸው ተናጋሪው ቢሊዮኔር ዶናልድ ትራምፕ በፍሎሪዳ ባገኙት ከፍተኛ የድምጽ ብልጫ ሴናተር ማርኮ ሩቢዮን ዘርረው ለፕሬዝደንትነት የሚያደርጉትን ሩጫ አስቁመዋል። ሴናተር ሩቢዮ ምንም እንኳ የምርጫ ዘመቻቸውን ቢያበቁም በሪፐብሊካኑ ትራምፕ ላይ ያነጣጠረ ማስጠንቀቂያ ሰጥተዋል። አሜሪካ የሚያስፈልጋት ንቁ ወግ አጥባቂ እንቅስቃሴ ነው። ያ እንቅስቃሴም በጽኑ ዓላማና በመልካም አስተሳሰብ ላይ የተመሠረተ እንጂ በፍርሃት በቁጣና፣ ሕዝብ የተሰላቸበትን ነገር ደጋግሞ በማውራት ላይ መሆን የለበትም። ትላንት ምሽት ለትራምፕና ክሊንተን ብቻ ሳይሆን ለኦሃዮ አስተዳዳሪው ጆን ኬስችም ቀና ነበር። ኬስች በሚያስተዳድሩት በኦሃዮ ድል መቀዳጀታቸው የምረጡኝ ዘመቻቸውን ከውድቀት ከማትረፉም በላይ በመጪው ሐምሌ የፓርቲያቸውን ውክልና ለማግኘት ያላቸውን ተስፋም አለምልሟል። ግስጋሴያችን ቀጥሏል። እናም በዛሬዋ ምሽት ደግሜ የማሳስባቸው ነገር ቢኖር በምድሪቱ ካሉ የስልጣን እርከኖች ከፍተኛ ወደ ሆነው ቦታ ለመጓዝ ርካሹን መንገድ ፈጽሞ እንደማልመርጥ ነው። በሪፐብሊካን ፓርቲው ወገን ከአሁን በኋላ ውድድሩ የሚካሄደው የቴክሳሱን ቴድ ክሩዝ ጨምሮ በሶስት እጩዎች መካከል ብቻ ይሆናል። ቴድ ክሩዝ ራሳቸውን የሚያዩት እንደ ዋናው ብቸኛ የዶናልድ ትራምፕ ተቀናቃኝ አድርገው ነው። and going forward ወደፊት በምናደርገው ጉዞ ምርጫው አሳሳች አይሆንም። እጩ ተወዳዳሪያችሁ የእናንተ እሴቶችን የሚጋራ ነው ወይስ ለ10 ዓመታት በላይ የእናንተን ፍላጎቶች ሲቃወም የኖረ ተወዳዳሪ? በዲሞክራቲክ ፓርቲ ወገን በፍሎሪዳ፣ በሰሜን ካሮላይና እና በኦሃዮ ከፍተኛ ድል ለተቀዳጁት ሂለሪ ክሊንተን ከተቀናቃኛቸው ሴናተር በርኒ ሳንደርስ እጅግ ብዙ የተወካዮችን ድምፅ አስገኝቶላቸዋል። የቀድሞዋ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን ከፍሎሪዳ ለደጋፊዎቻቸው ባደረጉት ንግግር ከሪፐብሊካኑ ዶናልድ ትራምፕ ጋር ያላቸውን ልዩነት አስረድተዋል። አንዳችን ሌላችንን ከማንቋሸሽና በድንፋታ ከመዛለፍ ይልቅ በአክብሮት፣ በትህትና፣ በፍቅር ብንቀርብ አንዳችን ሌላችንን ከመጣል ከፍ ብናደርግ ብናነሳ ተባብረን ዳር የማናደርሰው ነገር አይኖርም። ሴናተር በርኒ ሳንደርስ በበኩላቸው ሲናገሩ ግን በዘመቻው እንደሚገፉ ቃል ገብተዋል። የምረጡኝ ዘመቻችን በጥሩ ሁኔታ እየተካሄደ ነው ምክንያቱም ሕዝቡን ስለምናዳምጥ ነው። የምናዳምጠው ጥቂቱን ለዘመቻው የገንዘብ ድጋፍ የሚሰጡትን ቱጃሮች ብቻ አይደለም። ሳንደርስ የተወካዮችን አብዛኛውን ድምፅ ማግኘት እንዳልቻሉ እየተስተዋለ ባለበት በዚህ ወቅት ግን ሂላሪ ክሊንተን የዲሞክራቲክ ፓርቲያቸውን እጩነት የማግኘታቸው እውነታ እየበረታ መጥቷል።